አቶ ቶሌራ አደባ በቅድሚያ አመሰግናለሁ። ለጊዜው ጤና ይስጥልኝ። እንደምን አመሽው እንደምን አመሸ። ደህና ነህ? እግዚአብሔር ይመስገን። እስቲ ኃላፊነት ሆን ይንገሩኝ። ወደ ዋናው ንግግራችን ከመግባታችን በፊት አቶ ቶሌራ እኔ የኦሮሞ ነጻነት ግንባር ቃል አቀባይ ነ አቶ ቶሌራ ሰሞኑን በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት፣ በተለይ በኦሮሚያ ባለስልጣናት መካከል ስምምነት ላይ ደርሳችኋል። እስቲ የዛን ስምምነት ጭብጥ ባጭሩ ይንገሩኝ። ይሄ ሰሞኑን በኦሮሞ ነጻነት ግንባር እና በኢትዮጵያ መንግስት በተለይ ደግሞ ከኦሮሚያ ክልላዊ መንግስት ጋር የተደረሰው እነት አዲስ ስምምነት አይደለም። በመጀመሪያ ደረጃ ከአሁን በፊት በአስመራ በተካሄደ ውይይት የተስማማንባቸው ነጥቦች እንዴት በፈጠነ መልኩ ይሆናሉ በሚሉት ነጥቦች ላይ በመነጋገር መግባባት ላይ የተደረሰበት መድረክ ነው እንጂ ሌላ አዲስ የተደረገ ስምምነት የለም። መቼ ነው አስመራ ላይ እየተስማማችሁት? እንግዲህ ባለፈው ሰኔ ስምንት አስራ ስምንት አካባቢ የተደረገው በአውሮፓ አቆጣጠር ነው የሚነግሩኝ ቀኑን። ምንድን ናቸው እስቲ ዋና ዋናዎቹ ነጥቦች፣ እንደው ጠቅለላ አድርገው መንገድ ከቻሉ ዋና ዋና ናቸው የሚባሉት ነጥቦች ሶስት ናቸው። አንደኛው የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን በአገር ቤት እንዲቀጥል ማድረግ ማስቻል። ሁለተኛ ካለው መንግስትና በተለይም ደግሞ ከ ኦሮሚያ ክልላዊ መንግስት ጋር የኦሮሞን ጉዳይ በተመለከተ መብቱንና ጥቅሙን ለማስከበር በጋራ የሚሰራበትን ሁኔታ በመደጋገፍ መስራት የሚቻልበትን ሁኔታ ማመቻቸት ሲሆን፣ ሶስተኛው የኦሮሞ ነጻነት ግንባር ታጋዮች በምን መልኩ በመንግስት ድጋፍ ትግላቸውን የሚቀጥሉበትን ሁኔታ በመመካከር በመነጋገር ማመቻቸት ይሆናል። እነዚህ ናቸው ዋነኛ ነጥቦች ለመሆኑ ኦህዴድ ጋር ለመዋሃድም ይሁን በቅንጅት ለመስራት የደረሳችሁበት ስምምነት ወይም ሐሳብ አለ? በንግግር ደረጃም ተነስቶ ከሆነ እስካሁን በድርጅት ደረጃ ሁለቱ ድርጅቶች እንዴት አብሮ መስራት እንዳለባቸው የተደረገ ስምምነት ወይንም ደግሞ የተደረገ ምክክር የለም። ግን በአጠቃላይ መልኩ የኦሮሞ ዴሞክራሲያዊ ፓርቲ እና የኦሮሞ ነጻነት ግንባር የኦሮሞን ሕዝብ መብት በጋራ ታግሎ ለማስከበር በሚያስችላቸው ነጥቦች ላይ በየጊዜው ውይይት ይደረጋሉ። በምንስማማባቸው ነጥቦች ላይ እየተስማማን ልዩነቶቻችን ደግሞ እያጠበብን የምንሄድበት መንገድ በየጊዜው እንመካከላለን። ይቅርታ ኦህዴድ በማለት ስሙን ለውጦ የኦሮሞ ዴሞክራሲያዊ ፓርቲ ተብሏል ካለፈው ጉባኤው ወዲህ። አመሰግናለሁ ለዛች ማስተካከያ እና አቶ ቶሌራ፣ ኦነግ እንደ ተፎካካሪ ሀይል ወይም እንደ ተቃዋሚ በቀድሞ አባባል ነው የሚቀጥለው ወይስ እንደ አጋር ሆኖ ነው የሚቀጥለው ከኦሮሞ ዴሞክራሲያዊ ፓርቲ ጋር? የኦሮሞ ነጻነት ግንባር ራሱን የቻለ ድርጅት ነው። እንደ ድርጅት ትግሉን ይቀጥላል። ከሌሎች የኦሮሞ ነጻ የኦሮሞ ፓርቲዎች ጋር ውይይትም ያካሄዳል። አብሮ ለመስራት ምንጊዜም ዝግጁ ነው። በተረፈ ግን ለመዋሀድ ፍላጎት ካለው ድርጅት ጋር ለመዋሀድም ዝግጁ ነው። ግን ያም ካልተቻለ የኦሮሞን ጥቅም ለማስከበር በጋራ ለመስራት ውይይቶች እየተካሄዱ ነው። በሰፊው ያ የሚቀጥል ይመስላል። ከኦዴፓም ይሁን ከሌሎቹ የኦሮሞ ፓርቲዎች ወይም ድርጅቶች እስካሁን ድረስ ያገኛችሁት የሰማችሁት ፍንጭ አለ? አሁን የጠቀሱትን ሀሳብ የሚያንጸባርቅ በሙሉ ማለት ይቻላል በኦሮሞ ሕዝብ መብት መከበር ላይ በዲሞክራሲ መስፈን ላይ በእኩልነት ላይ በፍትህ ላይ ያለን ልዩነት ብዙም አይደለም፣ የለም ማለትም ይቻላል እና በዛ ዙሪያ አብረን ለመስራት ሁላችንም ዝግጁ ነው። ሁለቱ በተለይ የኦሮሞ ዴሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር በቀደሙ ዓመታት በጉልህ ባላንጣዎች ሆነው ጦሪ ተማዘው ሲታገሉ የነበሩ ናቸው። በኢህአደግም በሉት በኦዴፓም በሉት ብቻ ባላንጣ ነበሩ። አሁን በዚህ በደረሳችሁበት ስምምነትም ይሁን ሰሞኑን እየተነጋገራችሁ ባላችሁበት ሁኔታ በመካከላችሁ ያለው መንፈስ ምን ይመስላል? እስቲ ይህንን በግልጽ ይንገሩኝ። የመተማመን ስሜት የመግባባት ስሜት የአንድነት ስሜት አለ በውስጣችሁ መሰረት የያዘ መሬት የረገጠ በእርግጥ ከስድስት ወር በፊት የኦሮሞ ነጻነት ግንባርና ቲፒኤልፍ መራሹ ስርዓት የነበረው ግንኙነት የጦርነት ግንኙነት ነው ያ ሁኔታ በውስጥም በውጭም በተካሄደው ትግል ተለውጦ ሌላ መልክ ከያዘ በኋላ አዋጪው መንገድ በሰላማዊ መንገድ ተነጋግሮ ለችግሮች የመሻት ነው የሚል አቅጣጫ በመያዙና በዛም በኩል ጥሪ በመቅረቡ የኦሮሞ ነጻነት ግንባር ተቀብሎ አምኖ ተቀብሎ ትግሉን ሀገር ውስጥ ለማካሄድ ገብቷል። እንግዲህ ሀያ ሰባት ዓመት ያሳለፍ ነው። ሀያ ሰባት ዓመት በጣም እጅግ ከባድ ውስብስብ የሆኑ ችግሮች የታዩበት ለኦነግ መታገልም ዋነኛው ምክንያት የሆነው በሕዝቦች ላይ የሚፈጸሙ ጭቆናዎች፣ ዘረፋዎች፣ ስርቆቶች፣ የዲሞክራሲያዊ አሰራሮች በመሆናቸው ያንን የመለወጥ አዝማሚያ በመታየቱ ነው ለሀገር ቤት ውስጥ የገባ ነው ወይም ደግሞ ውስጥ ሆኖ ትግሉን ለማፋፋም ሆነ የገባው በዚህ መልኩ እንግዲህ በእርግጥ ሀያ ሰባት አመት ስንዋጋ ከነበረው ድርጅት ጋር በአጭር ጊዜ ውስጥ ሙሉ በሙሉ እምነት አሳድሮ መተማመንን ፈጥሮ በጋራ መስራት አስቸጋሪ እንደሆነ ግልጽ ነው። በዛ ይታመናል። የሆነ ሆኖ ግን በዚች በአጭር ጊዜ ውስጥ በሶስት ወራት ውስጥ የታዩት መግባባቶችና አብሮ የመስራት አዝማሚያ እጅግ የሚያበረታታና በህዝባችንም ዘንድ እፎይታን የፈጠረ ሁኔታ ነው የሚታየ። አልፎ አልፎ ችግሮች ሊፈጠሩ ይችላሉ። ግን ያን ያህል ተጋን ነው መነገር የሌለባቸውና ጥቃቅን ጉድለቶችና ስህተቶች ሊታዩ ይችላሉ። ግን እስካሁን በታየ ሁኔታ፣ አሁን ባለንበት ደረጃ ግን አብሮ የመስራቱ ሁኔታ እየጎለበተ እየተጠናከረ ይሄዳ ነው። እንግዲህ ቅድም እንደገለጹልኝ አስመራ ላይ ባደረጋችሁት ስምምነት ላይ ሶስተኛው ነጥብ የኦነግን ታጋዮች እና ትጥቃቸውን አስመልክቶ ይመስለኛል። እንግዲህ የሰሞኑም የአፈጻጸም ጉዳይ ውይይታችሁ ያተኮረበት ጉዳይና የኦነግ ታጣቂዎች ጉዳይ እኔ አሁን መለስ ብዬ ወደ ዝርዝር ጉዳዮች አልግባና እርስዎ ይንገሩኝ እስቲ በምን ሁኔታ ላይ ነው የሚገኘው? ኦነግና ትጥቁ እንግዲህ፣ መሰረታዊ ነገር መታወቅ ያለበት የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ወደ ሀገር ቤት ሲገባ በለምለመ ክፍሉ ከውስጥ ለመታገል ሲወስን ካለው መንግስት ጋር በመግባባትና በመስማማት እንደሆነ ነው የሚረዳው። በዛ መልኩ በምናይበት ጊዜ ትጥቅ የመፍታትና ያለመፍታት ሁኔታ ያ አይደለም መሰረታዊ ጉዳይ ትጥቅ በሰላማዊ መንገድ ለመታገል በወሰነበት ጊዜ የትጥቅ ትግሉ አብቅቶለታል ማለት ነው። ስለዚህ ትጥቅ ያወርዳል ማለት ነው። ያንን ስለዚህ ብረት ያስቀምጣል ማለት ነው። እንግዲህ በዛ እየመጣሁልህ ነው። ያንን በሚወስንበት ጊዜ ነው በመንግስት ደግሞ ኦነግ የነበሩት ታጋዎች ወይም ታጣቂዎች በምን መልኩ ከመንግስት ጋር በመተባበር ትግላቸውን የሚቀጥሉበትን መንገድ መንግስት እንዲሻ ወይንም ደግሞ መፍትሄ እንዲያበጅለት አጠቃላይ የሆነ መግባባት ላይ ተደርሷል ማለት ነው። እሺ፣ ከነዚህ ውስጥ እንግዲህ ከኦሮሞ ነፃነት ሰራዊት ውስጥ ትጥቃቸውን ታጥቀው ትግላቸውን የሚቀጥሉ ይኖራሉ ማለት ነው በመንግስት ስትራክቸር ውስጥ ታቅፈው በፖሊሱም ይሁን ሌላም ታጣቂ ኃይል ውስጥ አባል በመሆን ይቀጥላሉ ማለት ነው። እነሱ የኦነግ ታጣቂዎች አይደሉም፣ ከእንግዲህ የኢትዮጵያ መንግስት ኃይሎች ናቸው። በፖሊስም ይታቀፉ በመከላከያ ኃይሉም ውስጥ ይግቡ። ነገር ግን የኦነግ ሰራዊት ከጫፍ እስከ ጫፍ ድረስ ስምምነት አለው ወይ? በዚህ ጉዳይ በአሁኑ ሰዓት መከፋፈል የለም ወይ? ኦነግ ውስጥ ትጥቅ በማውረድ ጉዳይ ላይ በመፍታት ጉዳይ ላይ ይህንን ትጥቅ አስመልክቶ ምንም በኦነግ ሰራዊትና በመንግስት መሪሁን በድርጅቱ መካከል ምንም ልዩነት የለውም። ያለው ችግር ምን መሰለ፣ የኦሮሞ ሕዝብ ስጋት አለው። ስጋቱ ከትጥቅ ማጣት የሚከላከልለት ኃይል ከማጣት የመነጨ ነው። በየ ከጎረቤት ሕዝቦች ጋር የሚያቃሉት ትግሉን የማይደግፉ ወይንም ደግሞ ያለውን ለውጥ ለማደናቀፍ የሚሹ ሀይሎች ብዙ ናቸው። ይህም በመሆኑ በምስራቁም በደቡቡም በምዕራቡም በኩል የኦሮሞ ህዝብ እየተጠቃ ነው ያለው በልዩ ልዩ ምክንያቱ ፖለቲካዊ የሆነ አላማ ያለው እና ይህ ባለበት ሁኔታ በአሁኑ ወቅት እኛን የሚከላከለን የሆነግ ሰራዊት ብቻ ስለሆነ በአሁኑ ሰዓት መፍታት የለበትም የሚል ጥያቄ ከህዝብ ወገን አለን። ከህዝብ ወይስ ከራሳችሁ ታጣቂዎች? ኖ ኖ ከራሳችን ኦሮሞ ነጻነትን ሰራዊት እኮ የገነባው ወይንም ደግሞ ያሳጠቀው የኦሮሞ ነጻነት ግንባር ነው። እና የኦሮሞ ነጻነት ሠራዊት ታዛዥነቱ ለኦሮሞ ነጻነት ግንባር ስለሆነ በዛ መሀል ምንም ልዩነት የለም። አሁን በምዕራብ ኦሮሚያ አካባቢ ትጥቅ አንፈታም ብለው ከዚህ ከእናንተ ስምምነትና ከሰሞኑ ሙይታችሁ ጋር በሚጋጭ ሁኔታ እስካሁን ድረስ ዱር ያሉ የኦነግ ሠራዊት አባላት እንዳሉ ከነትጥቃቸው ይሰማል። ይሄስ እንዴት ነው? የኦሮሞ ነፃነት የኦሮሞ ነጻነት ሰራዊት እኮ እዛ ብቻ አይደለም ያለው በዝራ ብቻ አይደለም በደቡቡም አለ። ያልገቡ በልዩ ልዩ ምክንያቶች ወደኋላ እየዘገዩ የታጠቁ ሀይላት አሉ። ያንን እንግዲህ እንዴት አድርገን ተፈጻሚ እናደርጋለን በሚለው ላይ ነው እንጂ ውይይቱ ትጥቅ መፍታት አለባቸው የለባቸውም በሚለው ሁኔታ ላይ አይደለም። ምንድን ነው እሺ፣ እንዴት አድርገን ተግባራዊ እናደርጋለን ብላችሁ ምን ላይ ደረሳችሁ? መሰረታዊ የሆነ በፕሪንስፕል ደረጃ እኮ ያጣላ ምንም ነገር የለም። በተለያዩ ሁኔታዎች ምክንያት ጦሩ ወደሚፈለግበት ቦታ ለመሰባሰብ አልቻለም። ያንን እንግዲህ ተፈጻሚ ለማድረግ በድርጅቱ በኩል አስፈላጊ ሁኔታዎች ይሰራሉ፣ መንግስትም ሰራዊቱን ለመቀበል የሚያስፈልገውን ዝግጅት ያደርጋል ማለት ነው። ስለዚህ በኦነግ ሰራዊት ውስጥ ከጫፍ እስከ ጫፍ ድረስ ይሄንን ስምምነት ተግባራዊ በማድረግ በኩል ልዩነት የለም ነው የሚሉኝ የጊዜ ጉዳይ ነው። የመጓተት ጉዳይ ነው። ያለመመቻቸት ብቻ ነው። ምንም ችግር ችግር የሚፈጥር ሁኔታ የለም። ምናልባት የኦነግ ሰራዊት ነን ብለው ወደ ትጥቅ ትግል እንቀጥላለን የሚሉ ቢኖሩ ኦነግ እውቅና ይሰጣቸዋል። እነዚህ ኃይሎች አሁንም ቢሆን የኦሮሞ ነጻነት ሰራዊት ነን እያሉ ልዩ ልዩ ወንጀሎችን ሲሰሩ የነበሩ በምስራቁም በምዕራቡም ይሁን በደቡቡ የሚታዩ የተወሰኑ የሚንቀሳቀሱ ቡድኖች ወይንም ደግሞ ግለሰቦች ሊኖሩ ይችላሉ። ከአሁን በፊትም ሆናል። አሁንም አልፎ አልፎ የሚካሄዱ ነገሮች አሉ በኦሮሞ ነጻነት ሰራዊት ስም። ያ ደግሞ በኦሮሞ ነጻነት ግንባር ትዕዛዝ የሚሰራ ተግባር አይደለም እና ከኦሮሞ ነጻነት ግንባር ትዕዛዝ ውጭ ወይንም ደግሞ ሌላ አላማ አንግቦ ወደ ዱር የሚወጣ ኃይል ካለ ያንን የሚቀበልበት ምክንያት የለም። የኦሮሞ ነጻነት ግንባር መንግስት ትጥቅ አንፈታም የሚሉትን በኃይል አስፈታለሁኝ ራሴ ብሏል። የኦሮሞ ነጻነት ግንባር ይተባበራል። ከዚህ አቋም ጋር መሰረታዊ ነገር አሁን ይህ የዚህ የለውጡ መንፈስ ማንኛውንም ነገር በሰላማዊ መንገድ፣ በምክክር፣ በመነጋገር መፍታት ነው አላማ እና የሚያፈነግጥ ሀይልን ቢፈጠር እንግዲህ ሊፈጠር ነው እንግዲህ ላይፈጠርም ይችላል። ያንንም አስተምሮ መክሮ ለመመለስ መስራት ቅድሚያ የሚሰጠው ተግባር ነው። በዛ ላይ ነው ምክክር ሲደረግ የነበረው እና መንግስት ወደ ሰፊ ነው ቸኩሎ እርምጃ ወደ መውሰዱ የሚገባ አይመስለኝም። በዚህ መንፈስ ትግሉም በትጥቅ ትግል ዓላማውን ለማስፈጸም የሚታገል ቡድን ከተገኘ ያንንም ወደ ሰላማዊ ትግል ለመመለስ ነው ቅድሚያ ተሰጥቶ የሚሰራው። ከዛ ውጭ ከሆነ ግን ህግን የህግን የበላይነት የማስከበር ግዴታ ስላለበት በወሰነው መንገድ መንግስት ሁኔታውን መቆጣጠር ይችላል። አቶ ቶሌራ አደባ የኦሮሞ ነጻነት ግንባር ቃል አቀባይ፣ በጣም አመሰግናለሁ ለሰጡኝ መግለጫና፣ ለጊዜው እኔም በጣም አመሰግናለሁ ጊዜ ርስ